የትናንቱን ሰልፍ ከሰልፍ ያደረሰውን ምክንያት በቅርብ የሚያውቁ እንደሚሉት የአፋር ሕዝብ በአጠቃላይ ፊደል የቆጠረው ወጣት በተለይ በመሪዎቹ መማረር ከጀመረ ዓመታት አስቆጥሯል። በደል፣ ብሶት ጥያቄውን በይፋ መግለጽ ከጀመረ ደግሞ ስድስት ወር። ማቀጣጠያዋ የሰመራ ዩኒቨርሲቲ የሰው ሀብት ልማት ኃላፊ ድንገት መሰወር ወይም መታፈን ነው አቶ ረሺድ ሳሌህ የመጀመሪያው መንስኤው በአቶ ረሺድ ሳሌህ ምክንያት ነው። ጅቡቲ ሂዶ ከተመለሰ በኋላ በአንዳንድ ሰዎች በደህንነት ምክንያት እንደታፈነ ከተገለጸ በኋላ በሰላማዊ መንገድ በተለያየ ጊዜ በተደጋጋሚ ጠየቅን። አቶ ረሺድ በሰላዎች ታፍነው ተወሰዱ የምትለዋ መረጃ መሰራጨት ለአመታት ተዳፍነ የቆየውን ብሶት እያግተለተለም ያሰጣው ገባ። ሁለተኛ ደግሞ ዋናው ችግር የመልካም አስተዳደር ችግርና ፍትህ ችግር ነው። ስራው ሁሉ ነገር በሰውየውና እሱ ጋር ጥቅም ግንኙነት ያላቸው ሰዎች ብቻ ናቸው፣ በቃ ስራ ማግኘትም የሚችሉት ጨረታውም በለው በኮንስትራክሽን ዘርፍም በለው በምንም በለው በምን ሁሉም ነገር ሽማግሌው አሀጊሱ ይሁ። ውጭ የሚገኘው ተቃዋሚ የፖለቲካ ማህበር የአፋር ህዝብ ፓርቲ መሪ ዶክተር ኮንቴ ሙሳ እንደሚሉት ሀያ ሰባት ዓመት የተጠራቀመው የህዝብ ብሶት አሁን እየገነፈለ ነው። በተለይ በተማረው የወጣቱ ክፍል የተነሱ ጥያቄዎች በድንገት የተነሱ ሳይሆኑ የተከመሩ እና ለዘመናት ሲቆለሉ የነበሩ ናቸው። ስር የሰደደ ሙስና ጠንካራ የሆኑ ተቋማቶች ለሀያ ሰባት ዓመት ተቋማትን መገንባት ባለመቻሉ አሳታፊ የሆነ የዕድገቱ ጎዳና መከተል አልቻለም ክልሉ። ሀጂ ስዩምና አስተዳደራቸውን በመቃወም በራሪ ወረቀቶች ሲበተኑ ማመልከቻዎች ሲቀርቡም ነበረ። በራሪ ወረቀቶች፣ በመፈክሮች፣ በተለያዩ ጥያቄዎች መልክ እየቀረበ ያው ብዙ ጊዜ ጊዜያቶችን አስቆጥሯል። ከአስተዳደሩ የተገኘው መልስ ግን የደረሰባቸው እንዳሉት መብት ጥያቄዎችን ማሰር ወይም ማፈን ነው። በሰላማዊ መንገድ የጠየቀ ሰው ሁሉ እንደ ጠላት እየተፈረጀ ወደ እስር ቤት ነው የኖረው። ድብቲም ላይ እየታሰረ አለ ፍቅር ሽት ጉዳይ በመጠየቃቸው ደግሞ ሶስት ልጆች እነዜኑ፣ ጆሀር እና ከድር መሐመድ ኑር ታስረዋል። እስራቱ ግን ተቃውሞውን አጠናክረው እንጂ አላቀዘቀዘውም። ትናንት ሰመራ ውስጥ የዩኒቨርሲቲ ተማሪዎች፣ የከተማውና የአጎራባጅ ከተሞች ህዝብ በአደባባይ ተሰለፈ። መነሻ ከዩኒቨርስቲ ሆኖ ያው አካባቢ ከተሞችም ተከላክሏል። ያው አቅራቢያ ያሉ ሎጊያ፣ ዱብሲ፣ አሳይታን ጨምሮ ያው ተማሪዎችን ህብረተሰቡ በነቂፍ የወጣበት ሰማዊ ሰልፍ ነው። ጸጥታ አስከባሪዎች ሰልፈኛውን ለመበተን ተኩስ ከፍተው ነበረ። ሰውና ንብረት ግን አልተጎዱም። ተኩስ ተጀምሮ ነበር። ጥይቶችን ዝም ብሎ እየተኩሱ ነበር። ተማሪዎቹ ግን ያው ሊበተኑ አልቻሉም። ሰዓት ሲያልቅ በሰላም ወደ ቤታቸው የተመለሱበት ሁኔታ ነው ያሉት ያነጋገርናቸው እንዳሉት ህጋዊ የሚሉት ጥያቄያቸው ተገቢ መልስ እስኪያገኝ ድረስ ተቃውሟቸው ይቀጥላል። ዶክተር ኮንቴም መፍትሔው አምባገነናዊ አገዛዝን ማስወገድ ነው ባይ ናቸው። አንድ አብደባ የሚባል ፈራጅ ቆራጭ እና ራእይም የሌለው ፓርቲ አፋርን ማስተዳደር አልቻለም። ለሀያ ሰባት አመት የአፋርን ህዝብ ወደ እድገት ማምጣት አልቻለም። ስለዚህ አንደኛው ይሄ ነው፣ የፖለቲካ ሜዳውን ማስተካከል ነው። ሁለተኛው የምንለው ሰማንያ በመቶ የአፋር ህዝብ አርብቶ አደር ነው። ይህ የሚደረጉ ልማቶች እና የልማት እቅዶች ይህንን ማህበረሰብ ያቀፈ ካልሆነ አደጋው አሁን ከምናየው በላይ የሚሆን። ርዕሰ መስተዳድር ሀጅ ስዩምና ጉዳዩ ይመለከታቸዋል የተባሉ የአፋር መስተዳድር ባለስልጣናትን በስልክ ለማነጋገር በተደጋጋሚ ደውለን ነበረ። አብዛኞቹም ስልካቸው ዘግ ነው፣ ሌሎቹ አይመልሱም።